ሰሞኑ በጎንደር ከተማ በተፈጠረው ሁከትና ብጥብጥ በሰው ሕይወትና ንብረት ጉዳት መድረሱን ተገልጿል። መንግስት፣ ችግሩ የተፈጠረው በወንጀል የተጠረጠሩ ግለሰቦች ለመያዝ ጥረት ሲደረግ በጸጥታ ኃይሎች ላይ ተኩስ በመክፈታቸው ነው ብሏል። የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ በዛሬው ጋዜጣዊ መግለጫ የአማራ ተቃውሞና ግጭት ምክንያት ምንድን ነው ተብሎ ከጋዜጠኛ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል። I don't know why uh, you have to refer to it as the Amhara protest, because there is no such a thing as the Amhara protest. ለምን የአማራ ተቃውሞ ብለህ እንደጠቀስከው አልገባኝም። የአማራ ተቃውሞ የሚባል ነገር የለም። እርግጥ ነው ጎንደር ውስጥ አንድ ክስተት አጋጥሟል። የፌዴራል መንግስት የፀጥታ አካላት በወንጀል የተጠረጠሩ ስድስት ግለሰቦችን በፍርድ ቤት ትዕዛዝ በጎንደር በቁጥጥር ስር አውሏል። እነዚህ ወንጀለኞች በኤርትራ መንግስትና እሱ ሞግዚት የሆናቸው የተወሰኑ ቡድኖች ተደግፈው ወንጀል ሲፈጽሙ የነበሩ ናቸው። አራቱ በቁጥጥር ስር ውለው የተቀሩት ሁለት ግን የተደራጀ ትጥቅ ይዘው ስለነበረ በጸጥታ ኃይሎች ላይ በከፈቱት ተኩስ አምስት ፖሊሶችና ሁለት ሲቪሎች ተገድለዋል። የጉዳተኞችን መጠን ጨምሯል። በተለይ አንዱ ተጠርጣሪ በቤቱ መሽጎ በፖሊሶችና በሲቪሎች ላይ ይተኩስ ነበር። ይህ ክስተት በደጋፊዎቻቸውም አመፅና ብጥብጥ ፈጥሯል። በአጠቃላይ እነዚህ ሰዎች በግድያና እገታ ተሰማርተው የነበሩ ናቸው። እንዲሁም ለቀጣይ የሽብር ተግባራቸው የሚጠቅማቸው በርካታ የጦር መሳሪያ ሲያከማቸው ነበረ። በዚህ ዓመፅ በርካታ ንብረት ወድመዋል። የሌሎች ብሔር አባላት መሰረት ያደረገ ጥቃት ተፈጽመዋል። ይህ ህዝብን ለማቃቃር የተፈጸመ ተግባር ነው። ሆነም ግን በፌዴራልና በክልሉ የጸጥታ ኃይሎች በቁጥጥር ስር ውሏል። የአማራ ህዝብ በዚህ የወንጀል ድርጊት እጁ የለበትም። እንዲያውም የወንጀል ድርጊቱን በመቃወም ነገሮች እንዲሰክኑና በቁጥጥር ስር እንዲውሉ ህዝቡ ከጸጥታ ኃይሎቻችን ጋር እየሰራን ያለው ሪሪቲስ አቶ ጌታቸው ረዳ አያይዘውም ስለ ደቡብ ሱዳን ጸጥታ መደፍረስና የሰላም ጥረቱ ከጋዜጠኞች ለቀረበ ጥያቄ ማብራሪያ ሰጥቷል። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም